ያነጋገርናቸው ነዋሪዎች እንደሚሉት በ1977 ዓ ም በተከሰተው ድርቅ ምክንያት ከወሎ ተፈናቅለው ኦሮሚያ ክልል ቄለም ወለጋ ዞን የተለያዩ ወረዳዎች ከሰፈሩ ከ33 ዓመታት በኋላ ከኖሩበት አካባቢ በኃይል ተፈናቅለው በአሁኑ ሰዓት ወደ ተወለዱበት አካባቢ ሄደው ለችግር መዳረጋቸውን ነው ለመፈናቀላቸው ምክንያት ነው ያሉትንም ሲጠቅሱ ከጥቅምት ወር 2010 ዓ ምት ጀምሮ የተደራጁ ኃይሎች ንብረታችንን በማቃጠል ወንዝ ውሃ እንዳንቀዳ በማድረግና ልጆች ትምህርት ቤት እንዳይሄዱ በመከልከል በአጠቃላይ በብዙ ግፍ አባረውናል ይላሉ። ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዲታቀቡም የክልሉ ፖሊስም አድማ በታኝም ሆነ የጸጥታ አካላት ያደረጉት መከላከል ባለመኖሩ አንዳንዶቹ ከአደጋው ለማምለጥ አንዳንዶቹ ደግሞ ፈርተው መውጣታቸውን ገልጸዋል። የኦሮመኛ ቋንቋ ዝግጅት ክፍል በዚህ ጉዳይ ላይ የቄሌም ወለጋ ዞን ሰዲ ጨንቃ ወረዳ አስተዳዳሪ አቶ ታመነ ኃይሉን ያነጋገረ ሲሆን እርሳቸው እንደሚሉት በወቅቱ በነበረው አለመረጋጋት በቡኖ በደሌ አካባቢ የደረሰው በእነርሱም እንዳይደርስ ከተፈጠረ ፍራቻ እንጂ ጥቃት ደርሶባቸው አይደለም የተፈናቀሉት ይላሉ። ነሞኒ ረብሻ ሌላ ቦታ በተፈጠረ ጊዜ ነው ሰዎቹ ከዚህ ለቀው የሄዱት። በተለይ በደሌ ላይ ረብሻ ሲነሳ በዚያ ፍራቻ የሄዱ ሰዎች አሉ። እዚህ ግን የተፈጠረ ነገር የለም። በደል ሌላ ችግሩ ሲቀሰቀስ በተለያዩ ብሔረሰቦች አባላት ዘንድ ፍርሃት ገብቶ ነበር። በዚህም ምክንያት ሰው እንዲወያይ በተለይ ከአምስቱ ቀበሌዎች ሰዎች እንዳይፈናቀሉ ተደርጓል። እስካሁንም ራሳቸውን በራሳቸው እያስተዳደሩ ናቸው። ከተማ ቀመስ እየሆነች ካለችው ህጉ ቀበሌ ወደ አርባ ሁለት አባወራዎች ለቀው ሄዱ። ሆኖም ግን እንዲመለሱ በአገር ሽማግሌዎችና በሃይማኖት አባቶች ጥረት ተደርጎ ነበር። ብዙዎቹ አልተመለሱም። ንብረታቸውን ግን ያቃጠለም አንዳች ጉዳት ያደረሰበትም የለም። ቤታቸውም እንዳለ ነው ያለው። ከዚያ በኋላም በአካባቢያችን ያሉ ሰዎች መጥተው ሰብላቸውን እንዲሰበስቡ፣ ወደ ቤታቸው እንዲመለሱ ብዙ ጥረት ነው የተደረገው። አሁንም ንብረታቸው እንዳለ ነው ያለው። በመካከላችን ብዙ አይነት ሰው ነው ያለው። ብዙ ብሔረሰቦች ናቸው። ማንም አልደረሰባቸውም። ሰዎቹ አሁንም የሚመለሱ ከሆነ አካባቢው ሰላም ነው። ንብረታቸው እንዳለ ነው ያለው። ንብረት ተቃጠለ፣ የተለያየ ነገር አደረጉ የሚባለው ግን እውነት አይደለም። ይህንን ደግሞ መጥቶ ማጣራት የሚፈልግ ማንም መጥቶ ማጣራት ይችላል። ስማቸው እንዲጠቀስ ያልፈለጉና በአሁኑ ሰዓት ከሌሎች 120 ተፈናቃይ አባወራዎች ጋር በራያ እንደሚገኙ የገለጹት አንድ ነዋሪ ከስምንት ወራት በፊት ለመፈናቀላቸው ምክንያት ነው ያሉትን ይናገራሉ። የእኛ እንዴት እየደበደቡ ትግሬ ውጣ አማራ ውጣ ከዛሬ ጀምሮ አማራና ትግሬ ጠ መኖራችሁን ውጡልም እያሉ ሌላ ተጀመረ። ያው በጊዜው ጠላለ በሙሉ ምንሻውም ልሰራ አልቻለም። አጠቃላይ ያው ሁሉም ጭፋራ ተጀመረ። ከዛ ጭፋራ እስከ ጥቅምት አራት ቀን ነው አምስት ቀን ድረስ ያው ቀጠለ ሌትና ቀን በድንጋ ወረወራ ቤታችን ላይ ያው ውኃም በከለከለ ያው ወጣቶች ተታይቶ ውኃውን ካልከሉ ማለት ነው ረሀነ ማደረጋቸው፣ ውኃ የምንቀዳበት ስናጣ፣ ወፍጮም ያው አካባቢያችን የራሳችን ልጆችም ወፍጮ ነበራቸው። እነሱ ወፍጫቸውም ያው እንዳይሰጥ ተደረገ። ሌሊትም እየዘፈኑ ነው ማግኝቶ ከቤታችን እየመጡ ገጀራ ይስላሉ። ከቤታችን እየመጡ ያው አንካሴ ቴ ይስላሉ። ከዛ ለሊት ድንጋትን ይላል። እኛያስን ወጣት ግን ብዛቱን ስናይ ምንም የምንዋጣው ሰራ ስላልሆነ የመንግስት ባለስልጣንም ስላሉበት እጃቸው ስላሉ እኛ ምንም አድርጋችንም ከዛ በኋላ ልጆቻችን ቅድሚያ ቅድም ልጆቻችን አወጣ። እኛ ልጆቻችን ካወጣን በኋላ ደግሞ እኛ ተከትለን ወጣን ማለት ነው። መቼ ነው ወደ አካባቢው ሄዱት? ከየትስ አካባቢ ሄዱት? ጻኔ ነኝ በሰባት ሰባት የአስራ ሶስት አመት ግ ኔ ጻኔ ነኝ ከዛ ያደጉጡ ከዛ ላይ ያገባሁት እኔ እዛ አግብቼ ወልጃለሁ። ወልጄ ልጆቼ ደግሞ በዛ በኦሮምኛ ቋንቋ ተመው ጠርሰዋል። ልጆቼ አሁን ብታቸው ማውቁሱ ኦሮምኛ ቋንቋ ነው። ምንም አማርኛ ና ኦሮምኛ ነው። ሌላ ነገር የምናገሩት ቋንቋ ያላቸውን አካባቢ ህብረተሰብ ጋር ስለ አደጉ እዛ ስለተወለዱ በሀገራቸው ነው የተወለዱበት ሀገር ስለሆነ ማለት ነው። ግን በእኛ ይፈረሰገስ ግን ከማንም ደርሶት ማቅም ጉዳት ደርሶብናል። እኔ ከወጣሁ በኋላ ሴቶች ብዙዎች በሚዲያ ላይ የማይገለጽ ነገር ብዙ ነገር ተደርገዋል። ንብረት ተዘርፏል። እርሶ በግል በእርሶና በቤተሰቦ ላይ በንብረቶት ላይ በቤተሰቦት ላይ የደረሰ ነገር አለ ወይ? በንብረት ላይ ንብረት እንዳለ ነው የቀረው። ንብረት ቡና በተመለከተ ተዘርፏል። የተዘራ አዝመራ በሙሉ ተዘርፏል። የነበረ የቤተሰብ ተዘርፏል። የአሁኑ ነገር ቤቶች ቤቶች እንዳሉ ናቸው። አሁን እንዳሉ ናቸው ነው ምሉቱ። ግን አሁን ማን እንደገባበት ማናውቃል። ተገብሶበታል ነው ምሉቱ የከተማዋ ህዝቡ ከፍለ ቀበሌ የነበረ በሙሉ ቤቶች አሁን እንዳለ ተገብተዋል፣ ነው ሙሉቱ። የአንዳንድ ሰዎች ደግሞ ንብረታቸው እንዳለ በሙሉ በሮ ቀነት አቅሏል ሙሉቱ። እና እኔ በግል የደረሰኝ አጠቃላይ እንደ ህዝቡ ነው የደረሰን እንጂ ከሌለ ይጠላጣው ከሌ ተወው አይደለም። ማንም ከማን ኦሮሞ የተባለ ከእኛ ጋር እንዳይንቀሳቀስ ከእኛ ጋር እንዳይልል፣ ሌሊት ቤቱ ይደበደባል። አንድ ሰው ሌላ ጠርሶ እንደ ጠዋት እንደታዘር ካለ ኮ ይደበደባል። ኦሮሞ ቤት እየተደበደበ ነው ማድረው። እኛ ብቻ አይደለም እኮ የአካባቢው ሰላም ወዳጅ ህዝብ እኮ እዛ ስንት ፍዳይ ነው ከእኛ ጋር የከፈሉ በቄለም ወለጋ ዞን ሰዲ ጫንቃ ወረዳ ኢጉ ኮፈሌ በግል ህክምና ስራ ተሰማርተው እንደሚገኙ የገለጹት ሐኪም ጣሀ አሊኮ እርሳቸው ከሚኖሩበት ቀበሌ ውስጥ በግዳጅ የተፈናቀለ እንደሌለ ይናገራሉ። እኔ እንደ በኩሌ ማለት ነው እዛ ህጉ ኮፈሌ ውስጥ ያሉት ብሔር ብሔረሰቦች የተወሰነ ብሔር ብሔረሰቦች አሉ። ግን ከዛ ታች ያሉ ሰዎች ሰፈራ ጣቢያ ላይ ወደ ሰባት ቀበሌ ይሆናሉ ማለት ነው። ግን ከህጉ ኮፈሌ ቀበሌ ውስጥ ብቻ ነው አንዳንድ ሰዎች በራሱ ተነሶ የሄዱት እዛን ጊዜ ደግሞ በሶማሌ ክልል ሲሉ ባቦሮይ በበደሌ ማለት ነው። አንዳንድ ችግሮቹ ነበሩ የሚባልን ሰምቶ ነበር። የነዚህ ሰዎች ማለት ነው። እዛም በኋላ ለምንድን ነው የምትዳችሁት ብሌን አንዳንድ ነገሮች ጠይቄን ነበር። እዛ ከሶማሌ ክልል ይሄ ችግር ከተነሳ ጀምሮ እነሱም በጸባውን በምኑም በምኑም ከኦሮሞ ተለይቶ አንዳንድ እንትን እያሳዩ ነበር። ለምንድን ነው ይሄ ነገር ብሌን በሀገር ሽማግሌም ጠይቄን ነበር። ቄሮቹም ጠይቄን ነበር። እዛ በደለ የምትባል ቦታ ላይና እኔ በራሴ ራሱ ለምንድን ነው የምትዳችሁት ብዬ ጠይቄያለሁ። ይሄን ፈራን በቃ አሉ። ዝም ብሎ ፈራኔ አሉ እንጂ ሌሎቹ አሁን እዚህ ያሉት ንግድ ላይ፣ እርሻ ላይ ያሉ አሉ። አሁን በቃ ለአንዳንድ ሰዎች በውክልና የሰጡት አገር ቤት ደርሴን እንመለሳለን አሉ። ቤቱን የወሰዱ ሰዎችንም ደግሞ እርሻውን ሂዶ እናርሳለን ያሉት ደግሞ ይዜ ለምንድን ነው ይሄንን የሚታደረጋችሁ ብለን ስንጠይቅ ማንም ቤት ማፈናቀል ወላሂ እኔ ሙስሊም ነኝ እንኳን ቤት ማፈናቀል አንድ ቤት ላይ በድንጋይ የተሰበረ እንትን ቤት ካለ ወላሂ በፈላጊ ጌባት ግን ማንም ሰው ማየት ይችላል። ወላ እኔ ለእንትና አይደለም እኔ መንግስት ሰራተኛም አይደለም። የራሴን ስራ ሰርቼ ነው የሚኖረው። እ የተባለው ያለው አገር ሽማግሌና ቄሮቹ አንድ ላይ ተቀምጦ ከወረዳ ሜ ሰዎችን ጠርተን እነዚህ ሰዎች ዝናብ ዘንበዋል፣ ለምን መቶ እርሻውን አርሱሚ ለምን ወደዚህ አይመለሱሚ? መጀመሪያ እነሱ ሲሄዱ አገር ለማየት ነው ብሌን ነበር ግን እነሱ እየመጡ አይደለውሚ? የሚታርሳችሁ ሰዎች ደግሞ ለምንድን ነው የሚታርሳችሁ ብሌን እነሱንም ከልክሌን መሬቱ እነሱ የማይመጡ ከሆነ መንግስት ይጠይቅ እንጂ መሬቱም ሰው እንዳይደርስ ብሎ ህዝቡ በራሱ ወጥቶ ሽማግሌውን መርጦ ጤሮቹ መርጦ እያጸበቀ ነው ባነጋገር ናቸው። ሰዎች መካከል ያለው ልዩነት ለመፈላቀላቸው ምክንያት የሆነው ጉዳይ ነው። የተፈናቀሉት ሰዎች ተገደን ነው ይላሉ። ነዋሪዎቹና የወረዳው አስተዳደር ደግሞ ፈርተው ነው ይላሉ። ሌላው አከራካሪ ጉዳይ ያነጋገርናቸው ተፈናቃዮች አንዳንዶቹ ንብረታችን ተቃጥሏል፣ አንዳንዶቹ ደግሞ ንብረታችንንም ሰብላችንንም ሜዳ ላይ ጥለን ፈርተን የሸሸ ነው ይላሉ። አንድ ስሙን መግለጽ ያልፈለገ ነዋሪ ሲወጡ ለንብረታቸው ወኪል አድርገው ነው እኔ ራሴ ወኪል የሆንኩላቸው ግለሰብ አለ ሲል ስም ጠርቶ ይናገራል። እኚህ ግለሰብ ያነጋገርናቸው ሰው በመሆናቸው ስለ ውክልናው ጠይቄያቸው ነበር። የት ቁሜ ነው ወኩ የማደርገው? በግርግር መሀልና በጦርነት መሀል ወኪል ተብሎ መወከል ነገር አለ እንዴ? እንደዚህ ወኪል ምባል ነገር የለም። እኔ ቀርቶ ማንም ሰው ወኪል ብሎት ያለው ነገር ይሄ ግን አሁን አንዳንድ ያቀረን እያሉ እነሱ የምሰሩት ማላ አለ አሁን አንዳንድ ሰዎች ሲነጉርነ የክሌን ቤት እኔ ተወክያለሁ ተብቼበታለሁ እየተባለ ይህት እንላሉ ቀበሌዎቹም ራሱ ደውለን ባለፈው አስተዳደሩን ጠይቀን፣ አቀበሌውን አስተዳደር ማለት ነው፣ የወረዳው ሳይሆን ስን ስንል እኛ ከአቅማችን ሆነ በላይ የሆነ ጠይቀናቸዋል። ግን እኛ በራሳ ማን ግባ ያለህ ከሌቤት ስንላቸው ማንም ግባ አላለኝም ገብቻለሁ ነው ሙሉ ነው። እና እኛ ደግሞ የምናደርገው ነገር የለም ከላይ ከወረዳውና ከላይ ስለሆነ ችግሩ ከዛ መፍትሄ ካመጣ እኛ የምናደርገው ነገር የለም ናለ ስምንት ወር ውስጥ እንግዲህ ተመከች በዚህ ሀገር ላይ ስምንት ወር ውስጥ ይሄን ያህል ህዝብ ተፈናቅሎ ይሄን ያህል ንብረት ጠፍቶ እያለ የመንግስት አካልም ሊጠይቀን አልቻለም። የአካባቢያው ዝሆኑ ያውቃል፣ የድምብሎ አስተዳደሩ ያውቃል እንደተፈናቀለ። መንገዱም ገዛው ስለሆነ መንገድ ዳር ስለሆኑ ደግሞ ቤቶች የተወሰኑ አንድ አራት ቤቶች የሰራናቸው ልጆች የሰራናቸዋለ ዘመናዊ ቤቶች ስለሆኑ ያውቋቸዋል እነሱ እና እኛ ዝሮ ዝሮ የት እስቁመን ነው የምንወክላቸው? ሞ ህግ ያልወከለው ወኪል ደግሞ ወኪል እንባል ነገር የለምና። ብዙ ያን ጊዜ እኛን እያሳደዱ የነበሩ ሊሉ ይችላሉ። አንዳንድ የመንግስት ባለስልጣንም እጃቸው ስላለ ራሳቸውን ለማዳን ሊሉ ይችላሉ። ፈርጠው የምለው ያስፈራራን ነው። ማን ነው ያውጧቸውን? ነው ያስፈራሩን ሰዎች ሰው ሰላሳ ሶስት አመት ያረባውን ንብረቱን ጥሎ ስወጣ ያሰራራው ቡድን በምንድን ተነስቶ ከምን ተነስቶ ነው ይህን ቄሮዎች ሽንባል ነገር አሁንም፣ ቄሮ በቄሮ ስም ይነግዳሉ፣ በኦሮሞ ስም ኦሮሞ ስም ይነግዳሉ። ግን እኛን የዘረፉን ዱርዮች ናቸው። በቃ ዱርዮች ናቸው። ከማን ጋር ሆኖ ብትይ ከመንግስት ባለስልጣን አንዳንድ የራሳቸውን ወዳዶች ከነዛ ጋር ተቀናጅተው ያደረጉት ስራ ነው ይሄ። በአሁኑ ሰዓትም ከተለያዩ ቦታዎች ተፈናቅለው በአማራ ክልል ውስጥ እንደሚገኙ የሚናገሩ ያነጋገርናቸው ሰዎች የሚሉት ስለ ችግራቸው ከሁለቱም ክልል ሆነ ከፌዴራል መንግስት ምላሽ የሚሰጣቸውና የሚሰማቸው አካል ማጣታቸውን ነው። በአሁኑ ሰዓትም መጠጊያ አልባ ሆነው በችግር ላይ እንደሚገኙ ይናገራሉ። በጉዳዩ ላይ የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ፣ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ የእጅ ስልካቸው ላይ ደውዬ ነበር። ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልም።